በሚቀጥሉት ሶስት ወራት ብቻ ለስድስት ሚሊዮን ሰዎች የኤች አይ ቪ ኤድስ ምርመራ ለማድረግ ያለመ ዘመቻ ዛሬ በኢትዮጵያ ይፋ ተደረገ። ከአሜሪካ ኤምባሲ በተሰራጨው መረጃ መሰረት ዩናይትድ ስቴትስና ዓለም አቀፍ ተቋማት ለዚሁ ዘመቻ ድጋፍ ያደርጋሉ። እስክንድር ፍሬው ተጨማሪ ዘገባለው የዩናይትድ ስቴትስ ኤምባሲ ትናንት ያሰራጨው መግለጫ እንደሚያመለክተው ዘመቻው ዘጠና ዘጠና ዘጠና የተሰኘውን ግብ ለማሟላት ያለመ ነው። የኤች አይቪ ኤድስን ጉዳይ በሚከታተለው የተባበሩት መንግስታት ተቋም የተቀረጸው ይህ ግብ ምን ማለት እንደሆነም ጠቁሟል መግለጫው። በዚህም መሰረት አንደኛው ግብ ከኤች አይቪ ቫይረስ ጋር ከሚኖሩ ሰዎች ዘጠና ከመቶ ይህንኑ በምርመራ እንዲያረጋግጡ ማድረግ ነው። ሁለተኛው ግብ ደግሞ ከቫይረሱ ጋር ከሚኖሩት ሰዎች ዘጠና ከመቶ የእድሜ ማራዘሚያ መድኃኒት እንዲያገኙ መስራት ነው። ሶስተኛውና የመጨረሻውም መድኃኒቱን ከሚያገኙት ውስጥ ዘጠና ከመቶው የቫይረሱን መጠን እንዲቆጣጠሩ መጣር እንደሆነ ተጠቁሟል። እንደ መግለጫው ዛሬ ይፋ የተደረገው ዘመቻም የዚህ ግብ አካል ነው። የጤና ጥበቃ ሚኒስቴር ከዩናይትድ ስቴትስ መንግስትና ከዓለም አቀፍ አጋሮቹ ጋር በመሆን የሚያካሂደው መሆኑም ተጠቁሟል። በዚህ ዘመቻ በሶስት ወር ውስጥ ብቻ ለስድስት ሚሊዮን ሰዎች ምርመራ ለማድረግ ታቅዷል። በአንድ ዓመት ውስጥ ብቻ ደግሞ ለ13.9 ሚሊዮን ሰዎች ምርመራ ለማድረግ እቅድ ተይዟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ